ሰላም ጤና ይስጥልን። የሀገር ልጆች ለተሰንበት ማለዳ ከኤፍኤም አዲስ 97 ነጥብ 1 ሳምንታዊ ከምድር እስከ ህዋ ፕሮግራማችን ተጀመረ። ጌታቸው መላኩ ነኝ። አብረን እንቆይ። የሳይንስና ቴክኖሎጂ ማደግ የሰውን ልጅ ኑሮ እያቀለለ መሄዱ እሙን ነው። ቀደም ሲል የህዋ ሳይንስን እድገት ከምድርነት ጥሎ ስለ ጠፈር ብቻ የሚሠራ አድርጎ ማሰብ ይስተዋል ነበር። ነገር ግን የሳተላይት ቴክኖሎጂ መፈጠር መሬት ላይ ለሚካሄዱ ብዙ ተግባራት እድገት ትልቅ ሚና እየተጫወተ መጥቷል። የግብርና ስራን ጨምሮ በሌሎች በርካታ የሰው ልጅ ተግባራት አገልግሎት ላይ ውሏል። በዚህ በዛሬው ዝግጅታችን ሳተላይትና ሌሎች መሰል መሳሪያዎችን በመጠቀም የሚሰራበት የሪሞት ሴንሲንግ ቴክኖሎጂ ማለትም የርቀት መቆጣጠሪያ ወይም ዳሰሳ ቴክኖሎጂ ለግብርና በተለይም ለእርሻ ስራ ያለውን አስተዋጽኦ እንቃኛለን። ግብርና ሰፋ ያለ ይዘት አለው። በዚህ ዝግጅታችን ግን ቴክኖሎጂው ለሰብል ምርት የሚሰጠውን አገልግሎት እንመለከታለን። ይህንኑ የሚያብራሩልን የዘርፉን ተመራማሪ ከኢትዮጵያ ስፔስ ሳይንስ እና ጂኦስፓሻል ኢንስቲትዩት ጋብዘናል። ስዩም መለሰ ይባላለሁ። በኢትዮጵያ ስፔስ ሳይንስ እና ጂኦስፓሻል ኢንስቲትዩት ተመራማሪ የሪሞት ሴንሲንግ ወይም የርቀት ዳሰሳ ወይም መቆጣጠሪያ ለግብርና ተግባራት እንዲመረጥ ያደረገው ነገር ምንድን ነው? ቴክኖሎጂውን። እውነት ነው። አዎ፣ ለግብርና ለምንድ ነው ተመራጭ የሆነው ቴክኖሎጂ ቢባል የተወሰኑ ምክንያቶችን ማንሳት ይቻላል። የመጀመሪያው ብዙ ጉልበትና ገንዘብ ሳይወጣ መረጃ ማግኘት ይቻላል። ሰፊ የመሬት ሽፋንን ማካለል ይችላል። ቴክኖሎጂ በግብርና እንቅስቃሴ በሚከናወንባቸው አካባቢዎች ማንኛውን ማየት መረጃ ማግኘት ያስችላል ማለት ነው። ሌላኛው ደግሞ ምንድነው? ወቅታዊና ተከታታይነት ያለው መረጃ ማግኘት ያስችላል። እንዴት ነው የሚሆነው? እሱ ሳተላይቶች ኦርቢታቸውን ከያዙ በኋላ እድሜያቸው እስከሚደርስ ድረስ ያለምንም አቋረጥ ስለሚሽከረከሩ ለአምስት ዓመት ሊሆን ይችላል፣ ለስድስት ዓመት ሊሆን ይችላል ወይም ከዛ በላይ ሴንሰር ወይም ካሜራ ይዘው ስለሚዞሩ አብሮ በፈለግነው ሰዓት ያ መረጃ ወደ መሬት መቆጣጠሪያ ጣቢያ ስትሪም ስለሚያደርጉት ያ መረጃ ምንድን ነው የሚሆነው የሚፈለገው በግብርና ዘርፎ ያለው ሰው በሚፈለገው ጊዜ ወይም ወቅት ሊያገኝ ይችላል ማለት ነው። ተመራጭ የሚያደርገው ይሄ ነው ማለት ነው። ከሽፋን በተጨማሪ ወቅታዊነቱን የጠበቀ መረጃ በሰው ኃይል ስምሪት ይደረግ ቢባል እንደሚታወቀው ሰፊ ቦታ ማካል ይጠይቃል። ይገጥማል፣ የጊዜ እጥረት፣ ሌሎችም መሰናክሎች እን ይቀርፈልናል ማለት ነው። በትንሹ በመቶ ሺህ ምናልባትም በሚሊየን የሚቆጠር ሰው አሰማርተን ካልሆነ በቀር የኢትዮጵያን የግብርና መረጃ ያሁን በአጭር ጊዜ መሰብሰብ አይቻልም። መሰብሰብ አይቻልም። ሌላኛው እንደ ጥሩ ነገር የሚወሰደው ምንድን ነው? በሚሰበሰብበት ጊዜ መረጃው ይህን ያህል ምንም ተጽዕኖ የለውም። መጥፎ ወይም የጎንሽ ጉዳት የለው። መረጃ የሚሰበሰበው በርቀት ስለሆነ የጎንሽ ጉዳት አያደርሰ በተለይ በተለይ ከዚህ ከስፔሻላይዜሽን ጋር በተያያዘ አሁን እርግጠኛ ነኝ የኢትዮጵያ ወደ ሰሜን ስንሄድ ስለ ቡና እናስብም ወደ ደቡብ ምዕራብ ወይም ወደ ደቡብ ስንሄድ ደግሞ ቡና፣ ሙዝ የመሳሰሉት ነገሮች እናስባለን። በዚህ አካባቢ የዚህ አይነት ሰብል ቢመረት ለዚህ አካባቢ ያለው የአፈሩ የማዳበሪያ ወይም የተፈጥሮ ንጥረ ነገር ወይም አድን እጥረቱ ይሄ ይሄ ነው። ስለዚህ ይሄኛውን አይነት ማዳበሪያ ቢሰጠው፣ ለዚህኛው ይሄኛ አይነት አይነት ማዳበሪያ ቢሰጠው የሚሉ ሀሳቦችን ለማቅረብ ወይም መረጃዎችን ለማቅረብ ያስችለናል። ይሄ ቴክኖሎጂ በግብርናው ዘርፍ የሚሰበሰበው መረጃ ምንድን ነው ነው በማሳው ላይ ወይም በእርሻ እንቅስቃሴ የሚደረግበት አካባቢ ላይ የሚገኘው መረጃ የመጀመሪያው ነገር የሰብሉ ወይም የእፅዋቱ አይነት ሊሆን ይችላል የያዘው ሽፋን ወይም የመሬት ይዞታው እያንዳንዱ ሰብል ወይም እያንዳንዱ እጽዋት። ሁለተኛ የእድገት ሁኔታው። የእድገት ሁኔታው ማለት ምንድን ነው? እንግዲህ ከተዘራ ጀምሮ እስከሚታጨድ ወይም እስከሚሰበሰብ ድረስ ያለውንም ሁኔታ ኢቭን እድገቱን ማወቅ እንችላለን ማለት ነው። ከዚህም ተነስተን ምንድን ነው የምርት ትንበያ ማድረግም እንችላለን። የምርት ትንበያ ማለት መረጃው በሚሰበሰብበት ሰዓት የመረጃው እንግዲህ አሉ ሞዴሎች፣ ለምሳሌ በሚድ ሲዝን ከተዘራ ጀምሮ ትንሽ አድጎ መሀል አካባቢ ከቡቃያነት ያለፈበት ጊዜ ማለት ነው። ሲደርስ ከእሱ የሚሰበሰበው መረጃ በመጠቀም ሳይንሳዊ በሆነ መንገድ ይሄ ሰብል ነገሮችን ታሳቢ ተደርጎ፣ ሌሎች ታሳቢ ተደርጎ በዚህ ማሳ ይህን ያክል መጠን ያለው ምርት ሊያስገኝ ይችላል። ስለዚህ ቅድመ ሁኔታዎች ተቀምጠው፣ ለምሳሌ የዝናብ እጥረት ካላጋጠመው፣ የተባይ ወረራ ካላጋጠመው፣ እንደዚህ እንደዚህ መሰል ነገሮች ቅድመ ሁኔታዎች ተቀምጠው እነኚህ ካልሆኑ በስተቀር ይሄ ማሳ አሁን ሰብሉ ማሳው ላይ ያለው ሰብል ይሄን ያክል ሊወጣው ይችላል ብሎ መተንበይ ማለት ነው። ደግሞ ለምንድ ነው የሚጠቅመን? በተለይ የምግብ ዋስትና ችግር ላለባቸው አገሮች እንደኛ ሀገር ቅድሚያ ለመዘጋጀት ያግዘናል። ያን መረጃ በመጠቀም ብቻ ከቡቃያነቱ ጀምሮ በተለይ አረንጓዴነት፣ ሌሎች ሞዴሎችን በመጠቀም ለሰብሉ መጨረሻ ላይ ሲሰበሰብ ምን ያክል ምርታማ ነው፣ ምን ያክል ምርት ይወጣዋል ለሚለው ጥያቄ ወይም መረጃ መልስ እናገኝለታለን ከዚህ በመነሳት ለቅድመ ዝግጅትም ይጠቅማል። አሁን ለምሳሌ ምርታችንን በዚህ ዓመት ሀገሪቱ ላይ ይህን ያክል ስንዴ፣ ይህን ያክል በቆሎ ማምረት እንችላለን። ይሄ ደግሞ ከሀገሪቱ ፍጆታ አንጻር ተጨማሪ ይህን ያክል ምርት ያስፈልገናል፣ ኢምፖርት ማድረግ አለብን። እንዲህ እንዲህ አይነት ነገሮችን ለመወሰን አይ በቂ ምርት ስለምናመርት ኢምፖርት አያስፈልግንም። እነኝህን ውሳኔዎች ለመወሰን ቀድሞ ለመዘጋጀት ይጠቅማል፣ ቀድሞ ለመዘጋጀት ይጠቅማል። እንዲሁም ከዚሁ ከዚሁ ጋር በተያያዘ ሁኔታ አንዱ አንዳንድ የኢንሹራንስ ተቋማት አሁን የግብርና ኢንሹራንስ አሉ። እሱንም ቢሆን ውሳኔ ለመውሰድ ይጠቅማቸዋል፣ መረጃ ይጠቅማቸዋል። ከዚህም በተጨማሪ በተለይ አሁን ታላቅ የዓለም አቀፍ የእርዳታ ድርጅቶች፣ ደብሊውኤፍፒ ነፋኦ ይህኑ መረጃ ተጠቅመው ነው ለአንድ ሀገር መንግስታት ባቀረቡት መረጃ ሳይሆን ምንድ ነው የሚያደረጉት የግል ኮንትራክት ያላቸው ከሳተላይት እንትኖች ምንድ ነው የሚያደረጉት ከእነሱ ጋር ኮንትራት ይገባሉ። ምንድን ነው ኮንትራታቸው? መረጃውን በዚህ ሀገር ላይ ይሄን ይሄን ምን ይመስላል የምርታማነት አማነት ሁኔታው እዚያ ሀገር ከዛ መረጃ ይወስዳል። ለመሸመትም ለመርዳትም ይጠቀሙታል። ያንዳንዳቸው አሁን የእነዚህ የእርዳታ ድርጅቱን በጣቸው የዩኤን ተቋማት ስለ ትንበያ ሲያወሩ ስለ ግብርና እድገት ሲያወሩ ከመንግስታት ሪፖርት ይልቅ ይህ መረጃ ነው የሚጠቀሙት። እያንዳንዳቸው የራሳቸው ስፔሻላይዝድ የሆነ ቢሮ አለው ይህን የሚከታተል። በዚህ ደረጃ አድርጓል ማለት ግብርናውን በጣም በዚህ መልኩ እያገዘ ይገኛል። በምግብ ራሳቸውን ያልቻሉ ሀገራት በተለይም ምቹ የግብርና መሬት ያላቸው እንደ ኢትዮጵያ ያሉ ሀገራት ማንኛውንም ምርታቸውን ማሳደጊያ ዘዴዎችን ይፈልጋሉ። በመሆኑም የሪሞት ሴንሲንግ ማለትም የርቀት መቆጣጠሪያ ወይም ዳሰሳ ቴክኖሎጂ የተለያየ መልካ ምድርና አየር ንብረት ላላት ኢትዮጵያ የሚኖረው ጠቀሜታ አሌ የሚባል አይሆንም። እንግዲህ ቴክኖሎጂውን ለግብርና አገልግሎት ለማዋል የሚያስፈልጉ ቅድመ ሁኔታዎች እንደ በተለይ እንደ ታዳጊ ሀገራት እንውሰደውና በተለይ እንደ ኢትዮጵያ ላለ ነው። ቅድመ ሁኔታዎቹ ምንድን ናቸው? ይህን ቴክኖሎጂ ለግብርና አገልግሎታችን ስንጠቀም ወይም ለመጠቀም፣ በነገራችን ላይ ግብርና ሲባል በጣም ሰፊ ነው። እኛ ግብርና ስንለው ውስን ነገር አለም። ደንም በዚሁ ስር ነው፣ አሳ እርባታው በዚህ ስር ነው፣ ሰብል ምርቱ በዚህ ስር ነው፣ ከብት እርባታው በዚህ ስር ነው። አሁን በተለይ የእኛ ትኩረት ከየትኛው ነው? ከዚህ ከእርባታውና ከሰብል ምርቱ ጋራ አድርገን ነው አሁን ከእርስዎ ጋር እያወራን ያለ ነው። እና ምን ቅድመ ሁኔታዎች ያስፈልጉናል ይህን ቴክኖሎጂ ለግብርና ስራችን ለመጠቀም እንደ ቅድሚያው ሁኔታ የሚወሰደው ምንድን ነው? እንግዲህ ቴክኖሎጂው የሚፈልገውን ነገር ማሟላት ማለት ነው። በያነጋገር ቴክኖሎጂው የሚፈልገው ነገር ምንድን ነው? የመጀመሪያው ያው በተለያዩ ፕሮግራሞች እንደተገለጸው ሳተላይት ወይም ፕላትፎርም የሚባለው ነገር ድሮን እንደ ቅድመ ሁኔታ ሁለተኛው እንግዲህ የሰለጠነ የሰው ኃይል፣ ሶስተኛው የፖሊሲ እገዛም ያስፈልጋል። ተነሳሽነቱ ከመንግስትም ከሌላውም ቢሮክራሲ ውስጥ። እነዚህ ነገሮች ሲሟሉ ምንድን ነው የሚሆነው? ቴክኖሎጂውን ለግብርናው ዘርፍ መዋል ይቻላል አሉ በቀላሉ ምክንያቱም ዓለም እየተጠቀመበት ያለው አሁን፣ ምንም ከባድ ነገር አይደለም። ቆይቷል ቴክኖሎጂው በአንጸራዊነት አዲስ ቢሆንም ጣም ሳመት እንደዚህ እየሆነው ነው ብዙ በስፋት መጠቀም ከዋለ ቅድም እንዳልኩትም በተለያዩ በግል ተቋማትን ጭምር እየጠቀሙበት ስለሆነ የሚያስፈልገው ነገር ምንድን ነው? ተነሳሽነቱና አስፈላጊውን መሰረተ ልማት ማሟላት ነው። ይሄ ካለ በሀገራችንም ምንም መጠቀም የሚከለክለን ነገር የለም። ይህን ያልኩበት ምክንያት ምንድ ነው? ብዙ ጊዜ ቴክኖሎጂው ጥቅም የዋለ ባለመገኘቱ ነው። ይ ያልኩበት ምክንያቱም በእርግጥ በምርምር ደረጃ ያለ የእኛም እንደምታዩት የሰራንበት ነው። ግን በሰፊው በፖሊሲም ደረጃ ታግዞ ብንጠቀምበት ብዙ ነገሮችን ያስገኝልናል ማለት ነው። ምርትና ምርታማነት የሚባለውን ነገር ማለት ነው። ሌላው እዚህ ላይ ማንሳት የፈለግኩት አንድ ነገር አሁን እኛ የዝናብ ጥገኞች ነን ብለን ነው የምንለው መስኖ መጠቀም የሚያስችለን ደግሞ በጣም ሰፊ መሬት አለን የአፍሪካ የውሃ ማማ ከሚባሉት ሀገሯት አገር አንዷ ናት እንደው ከዘጠኝ ያላነሱ ትልልቅ ወንዞች ያሏት ሀገር ናት ይሄ ግን ጥቅል ነው ጥቅል መረጃ የምናወራው ነው ይሄን ግን በእናንተ ሳይንስ ወይም በሪሞት ሴንሲንግ የርቀት መቆጣጠሪያ ቴክኖሎጂን በመጠቀም እዚህ አካባቢ ይህን ያክል መሬት ለመስኖ መዋል የሚችል አለ ምክንያቱም ከዚህ አካባቢ የሀይቁን ውሃ ወይም የወንዙን ውሃ ተጠቅሞ ይሄን ቢያመርት፣ እዚህ አካባቢ የዚህ አይነት ሰብል ማምረት ይችላል። በመስኖ በመህር ደግሞ እዚህ አካባቢ መስራት ይቻላል። እንዲህ እንዲህ አይነት ነገሮችን፣ ሀሳቦችን ለማቅረብ መረጃዎቻቸው አይጠቅሙንም። እውነት ነው ይጠቅሙናል። እንግዲህ ቅድም እንዳልኩት ምንድን ነው መሰረተ ልማቶችና በፖሊሲ ደረጃ ከተስተካከለ የሚከብድ ነገር አይደለም። ለተለያዩ ለሌሎቹ ነገሮች እንዴት ይውላል ለሚለው ቴክኒካዊ ነገሮች ይሆናሉ እንጂ መዋየት እንችላለን። መረጃው ሲጀመር መሰረት የሚያደርገው የሪሞት ሴንሲንግ መረጃ መሰረት የሚያደርገው ኤሌክትሮማግኔቲክ ኃይል መሬት ካለ ቁስ ጋር ሲገናኝ ያ መስተጋብር ምን ይፈጥራል? ወይም መንጸባረቅ ወይም ነጥሮ መመለስ ነው። ሁለተኛው መዋጥ ነው። ሶስተኛው ማስተላለፍ ወይም ትራንስሚት ይባላል፣ ወይም ያሳልፈዋል። እነዚህ መረጃው ሲሰበሰቡ ሴንሰሩ ምንድን ነው የሚያደርገው? በተለይ ተንጸባርቆ የተመለሰው ራዲሽን ወይም ጨረራ ጨረራ ሴንሰሩ ላ ካረፈ በኋላ ታርጌት የተደረገው አካል ምን አይነት ነው? የውሃ ተፈጥሮ አለው? አፈርም ከሆነ የአፈሩ ቴክስቸር ወይም ደግሞ የአፈሩ እርጥበት ምን አይነት ነው? እጽዋትም ከሆነ ወይም ሰብልም ከሆነ የጤንነቱ ሁኔታ ምን ይመስላል? አረንጓዴያማነቱ ምን ያክል ነው የሚለው መረጃ ሰጠ ማለት፣ በሌላ አነጋገር ያ ነገር ታወቀ ማለት ቀጣይ ለሚወሰኑ ውሳኔዎች፣ ለኢሪጌሽን፣ ለሚቀጥለው ምርታማነት ምን ያክል ነው የሚለውን ለማወቅ ለመዘጋጀት ተባይም አጥቅቶት ከሆነ ያሰብል የተባይ ሪያክት ለማድረግ ለመርጨት ይጠቅመናል ማለት ነው። ስለዚህ አፈሩ ምን አይነት ነው፣ የአፈሩ ጥማነት ምን ያክል ነው የሚለውን ሁሉ መዝግቦ ይነግረናል ቴክኖሎጂ። በነገራችን ላይ አሁን ይሄ የሪሞት ሴንሲንግ ቴክኖሎጂ ብቻውን አንጠቀሙም፣ ከብዙ ሳይንሶች ጋር ነው አቀናጅተን የምንጠቀሙ እንደዛ የምንጠቀም ከሆነ ከሌሎች የምርምር ዘዴዎች ጋር በማቀናጀት የሪሞት ሴንሲንጉ መረጃ በመጠቀም ስለ አንድ ቦታ ስፔሻላይዜሽን ሊሆን ይችላል፣ የመስኖ ሊሆን ይችላል፣ የመኸር ሊሆን ይችላል፣ ተባይን የተመለከተ ሊሆን ይችላል፣ ሱ እሱን የዝናብ ማነስ መብዛት ሊሆን ይችላል። እሱን መረጃ ተንትኖ ይሄ ለዚህ ይሄ ለዚህ ለማለት ይቻላል የሚል እምነት ስላለኝ ነው። ይቻላል፣ እውነት ነው። ለዚህም ነው መረጃው ምንድን ነው ሲባል መረጃው ብዙ አይነት ነው። ስለ ግብርናው ዘርፍ ምንድን ነው የሚነግረን ተብሎ ሲጠይቅ የመጀመሪያው ስለ ለምሳሌ ወደ ሰብል እንኳ ብንገባ የመጀመሪያው ነገር ሰብሉ የያዘው መሬት፣ የሰብሉ አይነት፣ የሰብሉ የእድገት ሁኔታ አረንጓዴ አመነቱን በማየት ከዛም በተጨማሪ ወሳኙ ነገር ደግሞ ሰብሉ ያለው የቅጠል ብዛት ስለ ምርታማነቱ ለመተንበይ ይጠቅመናል። ሁለተኛ ደግሞ ወደ አፈር ስንገፋ የአፈሩን እርጥበታማነት፣ የኬሚካል ወይም በውስጡ ያለው ንጥረ ነገር ይዞታ ማስገኘት ይችላል። ይህ ማለት እንግዲህ መደላደል ተመሰረተ። የተባይም ችግር ከሆነ ለተባይ፣ የውሃም ችግር ከሆነ ለውሃ መልስ መስጠት ያስችለናል ማለት ነው። ሌላ ነገር የለውም። እንግዲህ እንደሚታወቀው ሪሞሴንሲንግ አካላዊ የሆነ ነገር ማለት ነው አካላዊ ማለት ስለዛ እጽዋት ወይም ስለዛ ሰብል እርዝመት ስፋት ምንድን ነው እንችላለን በተለይ የቅጠሉን የቅጠሉን ከላይ ያለውን ቅርንጫፉን ስፋት ይነግረናል ያ ስፋት ብዙ ነገር ወሳኝ መረጃ ነው ከዛ ላይ የሰብሉን አይነት ጥሬ መረጃ ይሄን ካገኘን ቀጣዩ ስራ ስለ አረምም ጭምር ማወቅ ይቻላል። ማለት ከሆነ አሁን ይሄ ለምሳሌ የስንዴን ምርት ዘርተን እዛ አካባቢ ምን አይነት አረም ነው የሚጎዳው ሰብሉን የሚለውን ጭምር የእጽዋቱ አይነት የሚታወቁ ከሆነ መለየት ይቻላል። አዎ በዚሁ አጋጣሚ ለአድማጮቻችን እንዲረዱት እንደውም ልጨምርልህ የሪሞት ሰንሲንግ ትልቁ ማጠንጠኛው ምንድን ነው? ከፀሐይ ብርሃን የሚመጣው ኃይል ከቁስ አካላት ወይም ከማተር ጋር ሲገናኝ ሶስት አይነት ነገር ይፈጠራል። መንጸባረቅ፣ መዋጥ እና ማስተላለፍ ነው። እነዛ ነገሮች ለእያንዳንዱ ቁስ የተለያየ ሪከርድ ነው የሚሰጡ። ለምሳሌ ለሰው ልጅ፣ ለእጽዋት ወይም እጽዋትን ደግሞ ከአንዱ አንዱ ይለያያል። ልክ እንደ ጣት አሻራችን ለእያንዳንዱ እጽዋት የራሱ የሆነ ስፔክትራል ፕሮፋይል እንለዋለን። ስፔክትራል ፕሮፋይል ማለት ምንድን ነው? የራሱ የሆነ ማርከር አለው እያንዳንዱ ኦብጀክት እያንዳንድ ኦብጀክት የራሱ የሆነ ማርከር ይሰጣል። ስፔክትራል ፕሮፋይል እንለዋለን። ስፔክትራል ፕሮፋይል ማለት ከፀሐይ ብርሃን ወይም ደግሞ ከብርሃን አመንጫ አካላት ጨረር ሲላክ ቁስ አካላት ምንድነው የሚያደርጉት፣ በሚደረገው መስተጋብር መልስ ይሰጣሉ። የሚፈልጉትን ይውጣሉ፣ የሚፈልጉትን ያንጸባርቃሉ። ግን አሁን ስለ መንጸባረቁ መውራት እንችላለን። የሚንጸባረቀው ነገር ለሁሉም አካላት አንድ አይነት አይደለም፣ ልክ እንደ ጣት አሻራችን ይለያያል። በተዘዋዋሪ መንገድ ስለዛ አካል የተንጸባረቀው ነገር ሴንሰሩ ላይ ሲገባ ሲደርስ ምንነቱን ይገልጻል። ምንነቱን ይገልጻል። ኗ አንዳንድ ነገሮችን ቀለማቸውን የምንለየው ምንነቱን የሚነግረን ብርሃን ደርሶ ሲመለስ በሚሰጠው ምላሽ ነው። ተንጸባርቆ ሲመለስ ነው። አረንጓዴ፣ ቀይ፣ ቢጫ፣ ነጭ የምንለው በሚመለሰው ብርሃን ነጸብራቅ ነው እና ልክ እንደዛ ሁሉ ብርሃን አርፎበት ወይም ጨረራው አርፎበት በሚመለስ ጊዜ የሚሰጠው ምላሽ የነገሩን ምንነት መለየት ያስችላል። ምን ማለት ነው? ወደ እጽዋት ስንገባ ብዙ ሰው የሚረዳው ቀለማት፣ ሰባት አይነት ቀለሞች አሉ። በተለይ ቪዝ የሚለው ወይም በአይን የሚታይ ለአይን ሴንስቲቭ የሆኑ እነሱ የሀይል አይነቶች ናቸው። የሞገድ አይነቶች ናቸው። እጽዋት ላይ አሁን አረንጓዴ የምናያቸው ምንድነው። ሌላውን ቀለም ይጠቀሙበታል ለምግብ መስሪያነት ማለት ነው። እንደ አጠቃላይ ስናወራ አረንጓዴውን አይፈልጉትም ማለት ነው። ተንጸባርቆ ገባ፣ አይናችን ገባ ማለት አረንጓዴውን የሞገድ አይነት አይፈልጉትም ማለት ነው። ይህ ማለት ይህ አካል አረንጓዴ ካንጸባረቀ እዛ አካባቢ እጽዋት አለ ተብሎ በብዙ ጊዜ ልምምድ ይመዘግባል። ስፔክትራል ፕሮፋይል አለው እያንዳንዱ ነገር አፈርም፣ እንደዛው ልክ እንደ የራሱ የሆነ ምን አለው ስፔክትራል ፕሮፋይል ወይም ደግሞ በሌላ አባባል እንግዲህ ጠቋሚ መረጃ አለው። ስፔክትራል ፕሮፋይል ተዘጋጅቷል። እያንዳንዱ ኦብጀክት መሬት ላይ ላለ ነገር ደግሞ ለየት የሚያደርገው ምንድን ነው እጽዋት በጊዜና በቦታ ያ ስፔክትራል ፕሮፋይል ይለያያል። ለምሳሌ አሁን እየቆዩ ማነው እየእንትን እያሉ ሲመጡ እያደጉ እያደጉ ሲመጡ እሱም የራሱ ስፔክትራል ፕሮፋይል አለው። ከዚህ እያንዳንዱ ሰብል ወይም እያንዳንዱ እጽዋት በዚህ ከዚህ እስከዚህ እድሜው ወይም የእርግድ ደረጃው ይህን የመሰለ ስፔክትራል ፕሮፋይል አለው ተብሎ እሱም ስፔክትራል ፕሮፋይል ላይብራሪ ተዘጋጅቶለታል። ስለዚህ ምንድን ነው የሚያደርገው፣ ተመራማሪው ከዚህ በፊት የተዘጋጀ ስፔክትራል ፕሮፋይል አለ፣ እሱን ያስቀምጣል። መረጃው ይደርሳል፣ እያነጻጸረ፣ ሌሎች የራሱን ቴክኒኮች በመጠቀም ስለዛ አካል ወይም ስለዛ የሚፈለገው ታርጌት ብዙ ነገር ማለት ይችላል ማለት ነው። ክቡራትና ክቡራን የአገር ልጆች በሪሞት ሴንሲንግ ማለትም የርቀት መቆጣጠሪያ ወይም የርቀት ዳሰሳ ቴክኖሎጂን አስመልክቶ በተከታታይ ያዘጋጀነውን ርዕሰ ጉዳይ በዚሁ ቋጨን። ሳምንት በሌላ ርዕሰ ጉዳይ እንመለሳለን። እስከ ሳምንት መልካም ጊዜ። ጌታቸው መላኩ ነበር። ከምድር እስከ ህዋ በኢትዮጵያ ስፔስ ሳይንስና ጂኦ ስፓሻል ኢንስቲትዩትና በኢትዮጵያ ብሮድካስቲንግ ኮርፖሬሽን ትብብር በኤፍኤም አዲስ 97.1 የሚቀርብ ፕሮግራም ነው። ከምድር እስከ ህዋ